ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 23 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባተና ቆንጂት ታዬ ነን።

የኢትዮጵያ መንግስትን የሰብአዊ መብቶች ይዞታ እና የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመ ረቂቅ ሕግ ለውሳኔ እንዲቀር በአንድ ተሰሚነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጠየቁ።

የተከበሩ አፈ ጉባኤ፣ ዛሬ በመካከላችሁ ቆሜ የኢትዮጵያ መንግሥት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ሕግ 128 ላይ ድምፅ እንድትሰጡ እወተውታለሁ። የዩናይትድ ስቴትስ እንደራሴ ማይክ ኮፍማን ድምፅ የሰማ ነው። የኢትዮጵያ መንግሥት ምላሽ ሰጥቷል።

ይሄ ውሳኔ ሀሳብ ቢወጣ ምንድን ነው በሁለቱ ሀገሮች ላይ ያለው ተጽዕኖ? መልሱ ምንም ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

የኢትዮጵያ መንግስትን የሰብአዊ መብቶች ይዞታና የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ሕግ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ማይክ ኮፍማን ጠየቁ።

ባለፈው ሐምሌ በሕግ አርቃቂው የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ድምፅ ወደ ቤቱ ያለፈው ረቂቅ ከሰባ በላይ የሚሆኑ ዴሞክራትና ሪፐብሊካን እንደራሴዎች ድጋፋቸውን የሰጡበት ነው። ይህ በእንዲህ እንዳለ ይህ ኤችአር 128 ተብሎ የሚታወቀው የዩናይትድ ስቴትስ የተወካዮች ምክር ቤት የውሳኔ ሐሳብ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ምንም ተጽዕኖ እንደማይኖረው የኢትዮጵያ

የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ አቶ መለስ ዓለም ናቸው። ለአሜሪካ ድምጽ በሰጡት ቃል ይህንን ያሉት በመጪው ሳምንት በኢትዮጵያ ኦፊሴላዊ ጉብኝት የሚያደርጉት የኖርዌዩ ልዑልና ልዕልት የሁለቱ ሀገሮች ግንኙነቶች አዲስ ምዕራፍ እንደሚከፍትም መናገራቸው ተዘግቧል። በአብይ ርዕስ ዘገባዎችን ይዘናል።

የላይቤሪያ ፕሬዝደንታዊ ድጋሚ ምርጫ ዝግጅት እንዲቋረጥ መደረጉ ተገለጸ። የመጀመሪያውን ዙር ውድድር በሶስተኛነት የጨረሱት ተፎካካሪ ተቃውሞ በማስገባታቸው ነው። ጠቅላይ ፍርድ ቤቱ አቤቱታውን እስኪሰማ ቀኑን ያስተላለፈው። ሞኒክ ጃን ከሞንሮቪያ የዘገበችውን አዲሱ አበባ ያቀርበዋል

በቻርልስ ብሮምስኪን የሚመራው ፓርቲ ነው። እንደ አውሮፓ አቈጣጠር ባለፈው ጥቅምት አስር ቀን በተካሄደው የመጀመሪያ ዙር ምርጫ መጭበርበር ተፈጽሟል በማለት ሂደቱ እንዲቋረጥ ከፍርድ ቤቱ ማዘዣውን ያጻፈው ብሔራዊው የምርጫ ኮሚሽን ደግሞ መልሱን በትናንት ዕለት ለፍርድ ቤቱ ልኳል። የጠቅላይ ፍርድ ቤቱ የሕዝብ ግንኙነት ክፍል ዲሬክተር አቃቤ ሕግ ዳሪል አምብሮሴ ንማህ ያብራራሉ። ኖ ኤሌክቶራል ዲስፒት

እስካሁን ለፍርድ ቤቱ የቀረበ የምርጫ ክርክር የለም። ሁሉም ክርክሮች ለምርጫ ኮሚሽኑ ነው የቀረቡት። ይህ አቤቱታ የምርጫውን በጎ ጎን አይጠቅስም። ሊበሪቲ ፓርቲ የሚያነሳውን ጥያቄ ብቻ ነው የሚጠቅሰው። እነሱ በምርጫ ኮሚሽኑ ላይ ጥያቄ አላቸው። ይህም ጥያቄያቸውን ከሁለተኛው ዙር ምርጫ በፊት ዳር ማድረስ ይፈልጋሉ።

በእስካሁኑ ውጤት መሠረት ድጋሜ ምርጫው የመጀመሪያውን ዙር ውድድር 38 ከመቶ ድምፅ በማግኘት በአንደኛነት በጨረሱት በሴናተር ጆርጅ ዌህ እና በ29 ከመቶ ድምፅ ሁለተኛ ሆነው በፈጸሙት በምክትል ፕሬዚዳንቱ ጆሴፍ በዋካይ መካከል ነው ማለት ነው። ብሩምስካይን 9 ከመቶ ድምፅ በማግኘት ሦስተኛ ሆነው ነው የጨረሱት። ያም ሆኖ ፓርቲያቸው

በሁሉም ከተሞች በተካሄዱ የድምፅ አሰጣጦች መጭበርበር ታይቷል በማለት ቅሬታ ያሰማል። ለዚህም የሥልጣን ዘመናቸውን እያጠናቀቁ ያሉትን ፕሬዚዳንት ኤለን ጆንሰን ሰርሊፍን ይከሳል። ውጤቱን ለማስቀየር ፈልገው ከምርጫ ባለሥልጣናት ጋር በግል ተወያይተዋል በማለት የፕሬዚዳንቷ ቢሮ ግን ክሱን አስተባብሏል። ይሁንና ይህና ቤቱታ ገዢውን ዩኒቲ ፓርቲ ጨምሮ ቢያንስ ሁለት የፖለቲካ ፓርቲዎች ይጋራሉ። ጠቅላይ ፍርድ ቤቱ

በሊበርቲ ፓርቲና በብሔራዊ ምርጫ ኮሚሽን መካከል ያለውን ክርክር ለማድመጥ ለነገ አርብ ቀጠሮ ይዟል። ከነገ የፍርድ ቤቱ ውሎ በኋላ ነው ለሚቀጥለው ማክሰኞ ሊካሄድ የታቀደው ድጋሜ ፕሬዚዳንታዊ ምርጫ ለሌላ ጊዜ መተላለፉ ወይም አለመተላለፉ የሚለይለት።

አንድ የተባበሩት መንግስታት የዓለም የጤና ድርጅት ባለስልጣን በጦርነት ምክንያት ከሶስት ነጥብ ሁለት ሚሊዮን በላይ ህዝብ ለከባድ ረሃብ ስለተጋለጠባት የኮንጎ ዲሞክራሲያዊት ሪፑብሊክ ደቡብ ምዕራባዊ ክፍለ ግዛት ማስጠንቀቂያ እየሰጡ ናቸው። የዓለም የምግብ ፕሮግራም የኮንጎ ተጠሪ ክሎድ ጂብዳር

ህዝቡ የሚፈልገው ሰላምን ነው ያን ደግሞ ከረዴ ድርጅቶች ሊያገኘው አይቻለውም ብለዋል። ባለፈው አመት ውስጥ ብቻ ከ ሶስት ሺህ በላይ ህዝብ ካለቀበት አረመኔያዊ ሁከት ሸሽቶ የተሰደደው የካሳይ ክፍለ ሀገር ህዝብ አንድ ነጥብ አራት ሚሊዮን እንደሚሆን ባለስልጣኑ አመልክተዋል። የካሳይ ክፍለ ሀገር ሁኔታ እጅግ በጣም ከሚታወቁት ከየመንና ከሶሪያ ከመሳሰሉት የቀውስ አካባቢዎች የማይተናነስ ነው ብለዋል ባለስልጣኑ

ሰፊዋ የማዕከላዊ አፍሪካ ሀገር ኮንጎ በአሁኑ ወቅት ከአፍሪካ በተፈናቃይ ህዝብ ብዛት አንደኛ መሆኗንም ገልጸዋል። በተጠቀሰው ወቅት ያለው የተፈናቃይ ቁጥር ከሶሪያና ከየመን ብቻ ሳይሆን ከማናቸውም ሌላ አጣዳፊ ሁኔታ ካለበት አካባቢ ሁሉ

የሚበልጥ ነው ብለዋል። ይሄ ራሱ ሁኔታው ምን ያህል የከፋ እንደሆነ ያሳያል ሲሉም አክለዋል። ሜዲሳን ሳን ፍሮንቴ የተባለው የሐኪሞች ግብረሰናይ ድርጅትም በቅርቡ ተመሳሳይ ማስጠንቀቂያ አሰምቶ እንደነበረ ይታወሳል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኒውዮርክ ከተማ ውስጥ በተከራየው የዕቃ መጫኛ መኪና ስምንት ሰዎችን ሆን ብሎ ገጭቶ በመግደል የተወነጀለው የኡዝቤክስታኑ ተወላጅ በሞት መቀጣት አለበት በሚለው አቋማቸው ጸንተዋል። ኩባ ጓንታናሞ ቤይ ወደሚገኘው የዩናይትድ ስቴትስ ስር ማዕከል ይላክ ያሉትን ግን ተወት እያደረጉ ናቸው።

የኒውዮርኩን አሸባሪ ጓንታናሞ ብንልከው በወደድኩ፣ ነገር ግን ያ ሂደት በዩናይትድ ስቴትስ ፍርድ ቤት ቢዳኝ ከሚወስደው ጊዜ ጋር ሲነጻጸር ረጅም ጊዜ ይወስዳል ሲሉ ተናግረዋል ፕሬዚደንቱ። ዛሬ ደግሞም አሉ። ፕሬዚደንት ትራምፕ ጨምረው ደግሞም አሰቃቂውን ወንጀሉን በፈጸመበት ቦታ መቆየቱ ተገቢ ይሆናል። የ29 ዓመቱ ሳይፉላ ሳይፖቭ የፍርድ ሂደት ተፋጥኖ ይከናወን፣ የሞት ቅጣት ይፈረድበት ብለዋል።

ትናንትና ረቡዕ ክስ ተመስርቶበታል ሳይፉላ ሳይፖቭ። ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ የኒውዮርኩ የሽብርተኛ ጥቃት ሊደርስ የቻለው ተጠርጣሪው ሳይፖቭ በቪዛ ሎተሪ መርሃ ግብር ዩናይትድ ስቴትስ መግባት በመቻሉ ነው ሲሉ ከወነጀሉ በኋላ ጉዳዩ ፈጥኖ የፖለቲካ

መልክ እየያዘ መጥቷል። ፕሬዚደንቱ የሀገሪቱን የፍትህ ስርዓትም ጎታታነቱ አስቂኝ ነው ማለታቸው ተጠቅሷል። ትናንት ሁለት የወንጀል ክሶች የተመሰርቱበት ሳይፖቭ የማክሰኞውን የሃሎዊን የሚባለውን ዓመታዊ በዓል ለጥቃቱ የመረጠው መንገድ ላይ ብዙ ሰው ይኖራል ብሎ መሆኑን ለመርማሪዎች ተናግሯል። ሚስተር ትራምፕ ሳይፖቭ ዩናይትድ ስቴትስ መግባት የቻለበት የዲቪ ቪዛ ሎተሪ መርሃ ግብር በአስቸኳይ እንዲሰረዝ

ከኮንግረስ ጋር መስራት እጀምራለሁ ብለዋል። ይህን ማለታቸው ከዲሞክራቶች በኩል ነቀፌታ አምጥቷል። ሕግ አስከባሪዎች የተከሰተውን ጥቃት ገና ምን እንደሆነ እየመረመሩ ባሉበት በአሁኑ ሰዓት፣ ፕሬዚደንቱ ይህንን አሳዛኝ ድርጊት ፖለቲካዊ መልክ ሊያስይዙት እየሞከሩ ናቸው ሲሉ ነው ዲሞክራቶች የተቹት።

የማያንማር መሪ አንሳንሱቺ ወደ ታወከው የሀገሪቱ ሰሜናዊ ክፍለ ሀገር ራሂኔ ተጉዘዋል። ሳንሱቺ የሀገራቸው ጦር ሰራዊት በህዳጣኑ የሮሂንጃ ሙስሊሞች ላይ ጭካኔ የተመላበት የጥቃት ዘመቻ ከከፈተ ወዲህ ክፍለ ሀገሩን ሲጎበኙ ይህ የመጀመሪያቸው ነው።

በመጨረሻም ከስልጣን የተወገዱት የካታሎኑ መሪ ካርልስ ፔርሞ በመላ አውሮፓ ታድነው እንዲያዙ የእስር ማዘዣ ይውጣ ሲሉ የስፔን አቃቤ ሕግ ጠይቀዋል። ይህንን ሳምንት ቤልጅየም ብረሰልስ ውስጥ ያሳለፉት መሪው ማድሪድ ፍርድ ቤት እንዲቀርቡ የተላለፈውን ትዕዛዝ ሳያከብሩ መቅረታቸውን ነው አቃቤ ሕጉ ያመለከቱት። የቀድሞ የካታሎኒያ መሪ በበኩላቸው የተመሰረተባቸውን ክስ ፖለቲካዊ ውንጀላ ሲሉ ውድቅ አድርገው

የምመለሰው ከወገንተኝነት ነጻና ፍትሐዊ ዳኝነት እንደማገኝ ማረጋገጫ ሳገኝ ብቻ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 23 2010 ዓ.ም ምሽት ፕሮግራም ነው።

አድማጮች አሁን የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ የኢትዮጵያ መንግሥትን የሰብአዊ መብቶች ይዞታና የዲሞክራሲ ሥርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ሕግ ለውሳኔ እንዲቀርብ

ተሰሚነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ማይክል ኮፍማን ጠይቀዋል። ባለፈው ሐምሌ በኮንግረሱ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ድምፅ ወደ ሙሉ የቤቱ ስብሰባ ለቤቱ የተመራው ረቂቅ ከሰባ በላይ የሚሆኑ ዴሞክራትና ሪፐብሊካኖች ድጋፋቸውን የሰጡበት ነው። ሄኖክ ሰማግዜር ዝርዝሩን ይዟል። በዩናይትድ ስቴትስ ኮንግረስ የውጭ ጉዳይ ኮሚቴ ረጅም ጊዜ ያገለገሉት

የኮሎራዶ ኮንግረስማን ማይክ ኮፍማን በትናንትና ዕለት ለቤቱ ሙሉ ጉባኤ ያሰሙት ንግግር የኢትዮጵያ መንግስት የሰብአዊ መብት ይዞታን የዘረዘረና የኮንግረስ አባላት ውሳኔ እንዲሰጡበት የጠየቀ ነበር። የተከበሩ አፈ ጉባኤ፣ ዛሬ በመካከላችሁ ቆሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈና እና የጭካኔ ተግባር

ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ህግ 128 ላይ ድምፅ እንድትሰጡ እወተውታለሁ። በኢትዮጵያ ላይ የቀረበው ውሳኔ 128 በኢትዮጵያ ለሰብዓዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል። በመቅድሙ ኮንግረስማን ማይክ ኮፍማን ስለ ሕጉ እንዲህ ብለዋል።

ይህ ረቂቅ ሕግ የኢትዮጵያ መንግሥት ግልጽና በተግባር ላይ የዋለ አሳታፊ የዲሞክራሲ ስርዓት ለመመስረት ቁርጠኝነት እንዲያሳይ የሚጠይቅ ነው።

በተጨማሪም መንግስቱ የዜጎቹን ፍላጎት እንዲያከብር ጥሪ ያቀርባል። በኢትዮጵያ መንግሥት ተላልፎ የቆየው የአስቸኳይ ጊዜ አዋጅ እንዲነሳ የሚጠይቁ አንቀጾች ህጉን ጊዜው ያለፈበት ያደርገዋል በሚል የሚሰጡ አስተያየቶችን አስመልክቶ በዛሬ ዕለት ያነጋገርናቸው የኮንግረሱ ሠራተኞች ህጉ ቢነሳም የመብት ጥሰቶቹ አሁንም ቀጥለዋል ብለዋል።

ኮንግረስማን ማይክ ኮፍማን ይህንኑ ነው በትናንትና ዕለት ያስረዱት። ረቂቅ ውሳኔ 128 ድምፅ ይሰጥበት፣ አባላትም ይደግፉት በማለት የተናገሩት ይህ ረቂቅ በተለይ የኢትዮጵያ መንግሥት ከመጠን ያለፈ ኃይል በመጠቀም ሰላማዊ ሰልፈኞችን መግደሉን እንዲያቆም

በጋዜጠኞችና በፖለቲካ ተቃዋሚዎች ላይ የሚፈጽመውን እስራት እንዲገታና ያሰራቸውንም እንዲፈታ የሚጠይቅ ነው። የኢትዮጵያ መንግሥት ይህን ሕግ እንዲያልፍ የተያዘውን ጥረትና ሕጉ ካለፈ የጸጥታ ትብብሬን ከዩናይትድ ስቴትስ ጋር አቆማለሁ በሚል ያስቀመጠው የተባለውን ቅድመ መስፈርት አስመልክቶ መረጃ ደርሶኛል ያሉት ኮንግረስማን ማይክ ኮፍመን

መንግስቱ አሰራሩን ለመቀየር የሚያሳየው ተነሳሽነት ስለሌለ አባላቱ በረቂቁ ላይ ውሳኔ እንዲሰጡ ጠይቀዋል። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበረሰብ አባላት መካከል ህጉ

እንዲያልፍ የሚሰራ የኢትዮጵያ አሜሪካ ሲቪክ ጉባኤን ወክለው በኮሎራዶ የሚኖሩት ዲያቆን ዮሴፍ ተፈሪ ሲናገሩ የጸጥታ ኃይሎች የሚፈጽሟቸው የዘፈቀደ ስርዓቶች፣ ግድያዎችና የማሰቃየት አድራጎቶች በመናገርና በመደራጀት ነጻነቶች የተጣሉ እገዳዎች ስለሚያሳስቧቸው ኢትዮጵያዊ አሜሪካውያኑ ድምጻቸውን ማሰማታቸውን እንደሚቀጥሉ ተናግረዋል። እኛ የምንለው ምንድን ነው? በኢትዮጵያ ውስጥ ያለው ሁኔታ በመንግስት ደረጃ የሚሰ

የሰጠው መግለጫና ማብራሪያ በትክክለኛ የሚወክል አይደለም። ሁኔታውን ያለው ኢትዮጵያ ውስጥ ያለው ይዘት የሰብአዊ መብት የሌለበት እስር ቤቶች በተቃዋሚ ሀይሎችና በጋዜጠኞች ነጻ ጋዜጠኞች የሞላ እስር ቤት ነው። በተጨማሪም ደግሞ በማንኛውም አይነት የሲቪል የሆነ ጉዳይ ላይ በሚመለከት ለሚደረጉ ማንኛውም ሁኔታ

በቴሮሪዝም ስም ሁሉን ነገር በዛ አይነት ወንጀል እየተተረጎመ ብዙ ግፍ የሚፈጸምበት ሀገር ስለሆነ ይህንን ነገር ኢንዲፔንደንት የሆነ እንደ ተባበሩት መንግስታት አይነት አጣሪዎች እስካልተገኘ ድረስ መንግስት የሚሰጠው ማንኛውም አይነት መግለጫ ተቀባይነት እንደሌለው ነው እኛ የምናስረዳ ያለ ነው። ስለዚህ ለድምፅ ቅረብ ነው እያላችሁ ያላችሁት በትክክል አሁን ይህ ሁኔታ

በትክክል ልክ በኮሚቴው ሙሉ ሰፖርት አግኝቶ እንዳለፈ እድል አግኝቶ በሙሉ ምክር ቤት ውስጥ ድምፅ እያግኝ ብለን ነው ጠዋትና ማታ የምንወተው ቦታው ያለ ነው።

ይህ ኤችአር 128 እየተባለ የሚታወቀው የአሜሪካ ኮንግረስ የሕግ ረቂቅ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ምንም ተጽዕኖ እንደማይኖረው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቀዋል።

በሌላ ዜና በመጪው ሳምንት በኢትዮጵያ ኦፊሴላዊ ጉብኝት የሚያደርጉት የኖርዌይ ልዑልና ልዕልት በሁለቱ ሀገሮች ግንኙነቶች አዲስ ምዕራፍ እንደሚከፍትም ተናግረዋል። መለስካቸው አምሃ ነው ዝርዝሩን የላከው። የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ኤች አር 128 እየተባለ የሚጠራው የአሜሪካ ኮንግሬስ አባላት ያረቀቁት የውሳኔ ሀሳብ ቢጸድቅ በሁለቱ ሀገሮች ግንኙነት ላይ አንዳችም ተጽዕኖ አይኖረውም አሉ።

አቶ መለስ እንዳብራሩት ኢትዮጵያና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው። ግንኙነቶቻቸው ደግሞ ብዙ ዘርፎችና መስኮች አሏቸው። እነዚህ ግንኙነቶች የሚከናወኑት በአንድ ወይንም በሁለት ተቋማት መካከል አይደለም፣ በብዙ የሁለቱ አገሮች ተቋማት መካከል ነው ብለዋል። አክለውም የውሳኔ ሐሳቡ ረቂቅ መሠረታዊ ስተቶች አሉት። እንደ አቶ መለስ አለም አመለካከት፣ አንደኛ መሬት ላይ ያለውን ሀቅ አያንጸባርቅም።

ለምሳሌ የአስቸኳይ ጊዜ አዋጁ ይነሳ ይላል። ሲጀመር የአስቸኳይ ጊዜ አዋጁ መነሳትም ሆነ መጣል የኢትዮጵያ መንግሥትና ሕዝብ ጉዳይ ነው። ሁለተኛ የአስቸኳይ ጊዜ አዋጁ ከተነሳ ስንት ጊዜው ነው? ሁለተኛ ችግር የዚህ ውሳኔ ሀሳብ መሬት ላይ ያለውን ሀቅ ለማንጸባረቅ ብቻ ሳይሆን ጊዜው ያለፈበት ነው። አንዳንዱ ሀሳብ አንዳንዶቹ ጉዳዮች ከዛሬ ሶስት ዓመት በፊት የተፈቱ ናቸው። ስለዚህ እንደኔ እንደኔ የውሳኔ ሀሳቡን ያጸደቁ ሰዎች በተሳሳተ መረጃ ላይ

መሰረት አድርገው ያወጡት የውሳኔ ሀሳብ ነው አስባለሁ። ለማንኛውም ግን ይህ የውሳኔ ሀሳብ ከዚህ በፊት ተዘጋጅተው እንደነበሩት የተለያዩ የኤች አር የውሳኔ ሀሳቦች በሁለቱ ሀገሮች ግንኙነቶች ላይ የሚያመጡት ለውጥ የለም ይላሉ አቶ መለስ አለም። ቁም ነገሩ ምንድን ነው? ይሄ የውሳኔ ሀሳብ ቢወጣ ምንድን ነው በሁለቱ ሀገሮች ላይ ያለው ተጽዕኖ? መልሱ ምንም ነው። ከዚህ በፊት ሌሎች የውሳኔ ሀሳቦች ወጥተዋል ይታወቃሉ።

አምና የወጡ የውሳኔ ሀሳቦች ነበሩ። ለምሳሌ አንደኛው ኤችአር 861 የሚባለው ነው። ይሄ በምክር ቤቱ የወጣ ነው። ቀደም ሲልም በሴኔቱ ወጥቶ የነበረ ኤስአር 168 ይመስለኛል። የሉም እነሱ። ስለዚህ ይሄ የውሳኔ ሀሳብ እንደ ሌሎቹ የውሳኔ ሀሳቦች ምንም ተጽዕኖ አያመጣም። የኢትዮጵያ መንግሥት አንድም ጊዜ እንከን የለሽ የሰብአዊ ህይወት አያያዛለኝ፣ እንከን የለሽ የዲሞክራሲ ስርዓት ግንባታ አለኝ ብሎ ተመጻድቆ አያውቅም። ይህንን ብሎ አያቅም። ሁለቶች አሉ

ግሉለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም፣ ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ ነው። የሰብአዊነቱ ጉዳይ ለኢትዮጵያ በጣም አስፈላጊ ነው። አቶ መለስ በሳምንታዊ ጋዜጣዊ መግለጫቸው ላይ ያተኮሩት የኖርዌይ ልዑል ሀኩንና ልዕልት ሜት ማሪት በመጪው ሳምንት ለሶስት ቀናት በኢትዮጵያ ስለሚያደርጉት ኦፊሴላዊ ጉብኝት ነበረ። ልዑሉና ልዕልቲቱ ከአንድ መቶ በላይ የሚሆኑ የንግድና የኢንዱስትሪ መሪዎችን አስከትለው እንደሚመጡ

አስታውቀዋል። ስካንዲኔቪያን ከሚባሉት አገሮች ጋር ኢትዮጵያ ያላትን ከስምንት አስርተ ዓመታት በላይ የዘለቀ አውንታዊ ዲፕሎማሲያዊ ግንኙነት አውስተው ይህ የአሁኑ የኖርዌ ንጉሳውያን ቤተሰብ ጉብኝት በሁለቱ አገሮች መካከል አዲስ ምዕራፍ ይከፍታል ብለዋል።

ኢትዮጵያ ውስጥ ሰፊ የልማት ድጋፍ ይሰጣሉ። በተለይም ከአካባቢ አየር ለውጥ ጋር ከልማት እርዳታ ጋር ከእነዚህ ሀገሮች ጋር እየጠነከረ እየጎረበተ የሄደ ግንኙነት ነው ያለው። በአልጋ ወራሹ እና ባለቤታቸው በኩል ኢትዮጵያ ውስጥ የሚደረገው ግንኙነት አዲስ ምዕራፍ አዲስ ገጽ ይከፍታል ብለን እናስባለን። በሁለትዮሽ ብቻ ሳይሆን በክፍለ አህጉራዊ ጉዳዮች ላይ በጋራ ለመስራት ቃል ኪዳን የሚያስሩበት አጋጣሚ ይሆናል ተብሎ

ይሁንና በኢትዮጵያና በእስካንዲኔቪያ ሀገሮች መካከል አለ ስለሚባለው ሸካራ ዲፕሎማሲያዊ ግንኙነት ከጋዜጠኛ ጥያቄ ተሰንዝሮላቸው ቃል አቀባዩ ምላሽ ሰጥተዋል። እየሻከረ ነው የሚሉት እንግዲህ እሱን መቀበል ይቸግረኛል። አንዳንዶቹ በተለያየ ወቅት ኤምባሲዎች መከፈታቸውን መዘጋታቸውን ከዛ ጋር አያይዘው ያነሳሉ። በአንድ ወቅት ያለ ሕጋዊ አግባብ ኢትዮጵያ ውስጥ ገብተው

በህግ ጥላ ስር የነበሩ ሰዎች የነበሩ የስዊድን ዜጎች ከነሱ መታሰርጋም እነዚህ በሁለት ሀገሮች ግንኙነት መካከል የሚያጋጥሙ ነገሮች ተዘርገው መውሰድ አለባቸው። መታየት ያለበት ትልቁ ስዕል ነው። ኢትዮጵያ ከስካንዲኔቪያን ሀገሮች ጋር ያላት ግንኙነት በጣም መልካም የሚባልና በጋራ ጥቅምና በመከባበር ላይ የተመሰረተ ነው። የኖርዌይ ልዑል ሀኮንና ልዕልት ሜት ማሪት ከጥቅምት ከጥቅም 27 እስከ 3210 ዓ ም በኢትዮጵያ በሚያደርጉት ኦፊሴላዊ ጉብኝት

ከፕሬዚዳንት ዶክተር ሙላቱ ተሾመና ከመንግሥት ከመንግስት ከፍተኛ ባለሥልጣናት ጋር እንደሚወያዩ ታውቋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ሄኖክና መለስካቸውን ለዘገባዎቻቸው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኒዤር ውስጥ በቅርቡ አራት የዩናይትድ ስቴትስ ልዩ ኃይል አባላት ወታደሮችን ህይወት ያጠፋው የደፈጣ ጥቃት

ከሰሐራ በመለስ በሚገኘው የሳህል ክልል ክፍሎች የጸጥታ ሁኔታው እየተዳከመ መሆኑን አመልክቷል። አምስት የሳህል ክልል ሀገሮች ቡርኪና ፋሶ፣ ማሊ፣ ሞሪቴኒያ፣ ኒጀር ና ቻድ በአካባቢው ያለውን የአሸባሪነት አደጋ ለመታገል የህብረት ወታደራዊ ኃይል ለመመስረት ስለሚያደርጉት ጥረት

ዘጋቢያችን የቪኦኤዋ ዋ ዘጋቢ ማሪያማ ዲያሎ ያጠናቀረችውን አዳነች ፍስሀዬ ታቀርባለች። የአምስቱ ሀገራት የመከላከያና የውጭ ጉዳይ ሚኒስትሮች ስለ ዓላማቸው ለማብራራት በያዝነው ሳምንት ዩናይትድ ስቴትስ ገብተዋል። የማሊ የውጭ ጉዳይ ሚኒስትር አብዱላይ ዲዮፕ ባለፈው ማክሰኞ አሜሪካውያን ወታደሮች ስለተገደሉበት የደፈጣ ጥቃት ተናግረዋል።

ሚስተር አብድራማን ኒያንግ የማሊ ምክር ቤት አባልና የከፍተኛ ፍርድ ቤት ሊቀመንበር ማሊ ውስጥ በሚገኘው ቴኒክ ክልል ላይ ይጓዙ ነበርና በካሚዮኖቻቸው ላይ የደፈጣ ጥቃት ተከፈተ። ሹፌራቸውና ሊያድኗቸው የደረሱ አምስት ወታደሮች ተገደሉ። ዲዮፕ አያይዘውም እንዲህ አይነቱ ጥቃት እየተዘወተረ መሆኑንና አደጋ እየደቀነባቸው መሆኑን አስገንዝበዋል።

አሸባሪነትንና በዓለም አቀፍ መልክ የተደራጀ የወንጀል ኃይልን የመታገል ዓላማ ያለው የአምስቱ የሳህል ሀገሮች የህብረት ኃይል በአስቸኳይ መመደብ አለበት። ለአምስቱ ሀገሮች የጥምረት ኃይል እርዳታና ድጋፍ ለመስጠትም በህብረት መስራት ያስፈልጋል። የተባበሩት መንግስታት ድርጅት የማረጋጋት ተልእኮ የተመሠረተው ከአራት ዓመታት በፊት ነበር። ፈረንሳይም ሶስት ሺህ ወታደሮች በማል ይመድባለች።

የቡርኪናፋሶ የውጭ ጉዳይ ሚኒስትር አልፋ ባሪ የአምስቱ የሳህል ሀገሮች ጥረት በክልሉ ያለውን ኃይል ያጠናክራል ብለዋል። ቡርኪናፋሶ ኮንት ፕረ 1800 ቡርኪናፋሶ 1800 የሚሆኑ ወታደሮች በሚኑስማ ማሊ መድባለች። ይሁንና ይህ ሀገሮቻችንንና ድንበሮቻችንን ለመጠበቅ በቂ አይደለም።

በአንድ ዓመት ተኩል ውስጥ በአብዛኛው በድንበሮች አካባቢ 80 ጥቃቶች ተፈጽመውብናል። ወጋዱጉ ላይ ደግሞ ሁለት ትልልቅ ጥቃቶች ተፈጽመው 134 ሰዎች ተገለዋል። ከሞቱት መካከል ምዕራባውያንም ይገኙባቸዋል። ስለሆነም ይህ የዓለም አደጋ ነው። የትራምፕ አስተዳደር የሳሕል ክልልን ለማረጋጋት ቁርጠኛ መሆኑን ባለፈው ሰኞ ገልጿል። የአምስት የሳሕል ክልል ሀገሮቹ ጸረ አሸባሪነት ጥምረትንም እንደሚደግፍ አስተዳደሩ ገልጿል።

ለተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አሜሪካ ስለምትሰጠው እርዳታ አስታውቀዋል። እስከ 60 ሚሊዮን ዶላር የሚሆን እርዳታ የመስጠት እቅድ እንዳለን በኩራት እንገልጻለን። የጥምረቱን ኃይል ለማጎላበት ስለሚሰጠው ገንዘብ ከምክር ቤት ጋር እንመክርበታለን። የቻድ የውጭ ጉዳይ ሚኒስትር ብራሂም ታሃ

ዩናይትድ ስቴትስ ለመስጠት ያቀደችውን ገንዘብ በበጎ ተቀብለዋል። ይህ እስካሁን ባለው ጊዜ ካገኘነው መዋጮ የበዛ ነው። ዩናይትድ ስቴትስን እናመሰግናለን። የጥምረት ጥምረት ኃይላችን ተጠናክሮ በአሸባሪነት ላይ ጦርነት እንዲያውጅ በመጪው ታህሳስ ወር ብራሰልስ በሚካሄደው ስብሰባ ተጨማሪ ገንዘብ እናገኛለን የሚል ተስፋ አለን። የኒጀር የውጭ ጉዳይ ሚኒስትር ኢብራሂም ያኩቡ በበኩላቸው

በቅርቡ በሀገራቸው ስለተገደሉት አሜሪካውያን ወታደሮች ሲናገሩ መንግስታቸው ስለ ጉዳዩ ለመመርመር ከዩናይትድ ስቴትስ ጋር እየሰራ መሆኑን ጠቁመዋል። የሙታኑ ቤተሰቦች ስላሟሟታቸው ሁኔታ ማወቅ ይኖርባቸዋል። ወታደሮቹ ሕይወታቸውን ያጡበት ግጭት ገና ስላላበቃ እኛም ትምህርት እንቀስምበታለን። አሸባሪነት ድንበሮችና ቀለሞች የሉትም

የአምስቱ የአፍሪካ ሀገሮች የጥምረት ኃይል ሊዋጋው የተነሳ ዓለም አቀፍ አደጋ ነው ሲሉም የኒጀር የውጭ ጉዳይ ሚኒስትር አስገንዝበዋል።

አድማጮች የዜናና የመጽሔት ክፍለ ጊዜ በዚሁ ተጠናቋል። ከዚህ በስምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራዘጠኝና በሀያ አምስት ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ በዚሁ እንጋብዛችኋለን።

ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆርን ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጫን ታደርጉና ዝግጅቶቻችንን በቀላሉ

ለማግኘት ይቻላችኋል። አሁን አዲስ አበባ ላይ ሶሎሞን ስንት ሰዓት ነው ብትነግረኝ። ሶስት ሰዓት ከሀያ ስድስት ከሀያ ሰባት ደቂቃ እየሆነ ነው። አሁን እጫን ለመናገር በጣም ጥሩ። ስለዚህ አሁን ከስልክ አስተያየቶቻቸው ከአድማጮች ጥቂቱን ብናሰማስ።

ሃሎ ጠናስት፣ የአሜሪካ ሬዲዮ ጣቢያ አዘጋጆች እና አቅራቢዎች፣ ስሜ አማረ ጸጋ ይባላለሁ። የደወል ኩስከ ነው። የአገሬ ሕዝብ ልብ ግዛ። ምነው ዞር ብለ አስብ እንጂ አስተውል እንጂ በወገብ ላይ የምትወስደው እርምጃና ኢትዮጵያዊ የምትገድለው እስኮ እኮ እዛ የተወለደና እዛ የተፈጠረ ኢትዮጵያዊ እኮ ነው። ከየትም ቦታ ብትመጣም እዛ ብትኖርም እሱም ቢኖርም ሀገሩ ነው፣ ኢትዮጵያዊ ነው። ልብ ግዙ።

ትግራይም ሆናችሁ ኦሮሞም ሆናችሁ ሶማሌም ሆናችሁ አፋርም ሆናችሁ ወንደርም ሆናችሁ ወሎም ሆናችሁ ሁላችሁ የኢትዮጵያውያን ናችሁ። ማፈሪያና መሳቂያ አታርጉን፣ አታዋሩድን። እናንተ በፌስቡክ እና በየኢንተርኔቱ እየወጣችሁ የሞት ጥሪና ህዝብ እርስ በርሱ እንዲተላለቅ የምታደርጉ ደግሞ አደብ ግዙ። ስነ ስርዓት አድርጉ። አማረ ነኝ። አመሰግናለሁ።

ቪዮች እንደው ጠቅላይ ሚኒስትር ኃይለ ማርያም ያወሩት ስለ ኢትዮጵያ ነው? ስለ አሜሪካ ነው? እኔ በጣም ነገር አይገባኝ። ወታደሩ ሲመጣ ልል ይላል ሰዋሉ እንዴት ገዳይን ልል ቦይ ትቀበላል። ይሄ ወታደር እኮ በአምቦ በተለያየ የሚጨፈጭፈው ነው እኮ፣ በጎንደር በአፋር በተለያየ አካባቢ በቤኒሻንጉል የጨፈጨፈ ወታደር እኮ ነው። ተቃዋሚዎቹም ራሱ ያሳዝናሉ በጣም በጣም። ኢትዮጵያ ውስጥ ተቃዋሚ የለም ማለት ከሞላ ጎደል የሚቻልበት ደረጃ ደርሰዋል።

ምክንያቱም ሰዎቹ የሚረዱት አይመስለኝም። የህወሓትን ተንኮል አርቀው የሚያውቁት አይመስለኝም። ዝም ብሎ በቃ በደመ ነፍስ ነው የሚንቀሳቀሱት። እኔም በጣም ያሳዝነኛል። ምክንያቱም አሁኑ ሰዓት ይህ ሁሉ ግፍ እየደረሰ፣ ይህ ሁሉ እስረኛ እየተገደለ፣ ይህ ሁሉ ሰው እየተገደለ በእስር ቤት እንዴት ነው እንደራደሚ ምንድን ነው የሚደራደሩት? ያስጠለኝ እጅግ የመወዳችሁና የማከብራችሁ የቪኦኤ ጋዜጠኞች በሙሉ በመጀመሪያ የማክበር ሰላምታ ይናቀርባለሁ። አስተያየት መስጠት የፈለግኩት በተለይ

በሳጣ ገባ ላይ ከአዲስ አበባ የቀረቡት አቶ ኤልያስ ግደይ በተለይ በተለይ የመጨረሻው ላይ የተናገሩት ንግግር በእውነቱ እንደ አንድ ኢትዮጵያዊ እኔ ነጻ ሆኜ ነው እየተናገርኩ ያለሁት እና በመንግስቱም ወገን የተሰራው ጥራ ነገር የማደንቅ እና በሌላውም በኩል ያለውን አስተያየት የምትች ነው እና በመጀመሪያ ነጻ መሆኔን ልነግራችሁ እና እስካሁን ሁለት አመት በሙሉ የቀረበው በአማራውም በደቡብ በኮንሶ በኦሮሚያ

ስ ህዝብ እያለቀ ከአክቲቪስትነት የማያንስ ነው ብለው የህዝቡ መሳለቂያ ህዝቡ መሳለቂያ አድርገው ማቅረብ አንድ ሰው ማቅረብ በጣም በጣም በእውነቱ እንደ ነጻ ኢትዮጵያዊ በጣም አሳዝብናል። በተለይ ከዚህ በኋላ ማሰብ ያለባቸው አትሊስት የተለያዩ ሰጣ ገባ ላይ ቀርበው አይቻለሁ። እንዲህ አይነት የተደፈነ አስተሳሰብ ያለው ሰው ሲቀርብ አይቼ ስለማላቅ ግን በአክብሮት ለመናገር ነው። ነገር ግን ይሄ አስተማሪ ሳይሆን የሚያናድድ

የሚያስቆጭ፣ ህዝብን የሚያስነሳ ወደ መጥፎ ነገር የሚያመራ ንግግር በመናገራቸው በጣም ነው ማለት ነው።

ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመሩ አስራ አራት ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኖሩልን። በኢሜይል ነው እንጂ ደግሞ እኔ አልደውልም ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው ላኩልን።

ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምሽቱ ፕሮግራም ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ኬቨን ፋውለር ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። አሁን ሙዚቃ እንጋብዛችሁ። ሙሉ ቀን መለሰ ትዘዝ በቀላይ

i this one i

አሁን ከምሽቱ ሦስት ሰዓት ከሰላሳ አምስት ደቂቃ ነው። አዲስ አበባ ላይ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

የኢትዮጵያን መንግስት የሰብአዊ መብት ይዞታና የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ህግ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ። ባለፈው ሐምሌ ወር በህግ አርቃቂው የኮንግረስ የውጭ ጉዳይ

ኮሚቴ ፊት ቀርቦ በሙሉ ድምጽ ወደ ቤቱ ያለፈው ረቂቅ ከሰባ በላይ የሚሆኑ ዲሞክራትና ሪፑብሊካኖች ድጋፋቸውን የሰጡበት ነው። ይኸው ኤች አር አንድ መቶ ሀያ ስምንት እየተባለ የሚታወቀው የኮንግረስ የህግ ረቂቅ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ምንም ተጽዕኖ አይኖረውም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። በመጪው ሳምንት በኢትዮጵያ ኦፊሴላዊ ጉብኝት የሚያደርጉት የኖርዌይ ልዑልና ል

ጥልት በሁለቱ ሀገሮች ግንኙነቶች አዲስ ምዕራፍ እንደሚከፍቱም ቃል አቀባዩ አቶ መለስ አለም ተናግረዋል። የላይቤሪያ ፕሬዝደንታዊ ድጋሚ ምርጫ ዝግጅት እንዲቋረጥ መደረጉ ተሰማ። የመጀመሪያው ዙር ውድድር በሶስተኛነት የጨረሱት ተፎካካሪ ተቃውሞ በማስገባታቸው ምክንያት ነው። ጠቅላይ ፍርድ ቤቱ አቤቱታውን እስከሚሰማ ቀኑን ያስተላለፈው።

አመሰግናለሁ ቆንጂት። ለአርዕስተ ዜናው ወደ ተከታዩ ዝግጅታችን እናልፋለን። አሁን የአገር ጉዳይ በሚል ርዕስ የተሰናዳ ውይይት ነው።

የሀገር ጉዳይ በሚል ርዕስ በራዲዮ መጽሔት እየተሰናዳ በሚቀርበው ልዩ ተከታታይ ፕሮግራም የተጀመረ ውይይት ነው አሁን የሚቀርበው። የውይይቱ ተሳታፊዎች በኢትዮጵያ ጉዳዮች ላይ ትኩረት በማድረግ የሚጽፉ የሚታዩና የሚሰሙ ዜናዎችና ዘገባዎች የሚቀርቡባቸው

አራት መደበኛና የአካባቢ መገናኛ ብዙሃን መድረኮች አዘጋጆችና ባለቤቶች ናቸው። የኢትዮ ሚዲያ ዋና አዘጋጅ አብርሃ በላይ የኢሳት ራዲዮና ቴሌቪዥን አዘጋጁ ሲሳያ ጌና የአዲስ አበባው ሆን አፌርስ የተሰኘው የኢንተርኔት መጽሔት አዘጋጅ ዳንኤል ብርሃኔና ና

እንዲሁም በዋሽንግተን ዲሲና አካባቢዋ በኢንተርኔትና በስልክ በሌሎችም አካባቢዎች ጭምር የሚሰማው አዲስ ድምጽ የተባለው የማህበረሰብ ሬዲዮ አዘጋጅና አቅራቢ አበበ በለው ናቸው። የሚወያዩት ቀውስና በኃይል የታጀቡ እንቅስቃሴዎች እንደምን ባለ ኃላፊነት ይዘገባሉ። አሳሳቢ ሁኔታዎች በሚታዩባት የዛሬዋ ኢትዮጵያስ የመገናኛ ብዙሀን ሚናና ኃላፊነት ምንድን ነው?

አዋያቹ የሬዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው። በቀደመው የመጀመሪያ ክፍል እልባት ካደረጉበት ይሆናል የሚጀምሩት። ሁለት ነገሮችን እንመልከት። ዘመኑ ተቀይሯል። የተለመደው መገናኛ ብዙሀን ከሚያደርጉት ስራ ትዩ የማህበራዊ መገናኛ ብዙሀን የጎላ ድርሻት በቀላሉና ወዲያውኑ የሚደረጉ ነገሮች ከናደጋቸው ፊት ለፊት አሉ

ጠቃሚነታቸው ጥያቄ ውስጥ በማይገባበት ነገር ግን ይነስ የሚብዛም እንደ መደበኛ መገናኛ ብዙሀን በሚሰሩ ተቋማት ላይ ያለው ኃላፊነት የጎላለው ና መረጃን በጊዜ ለማቅረብ በመፈለግ ና የተረጋገጠ ነገር ተላልፎ ሊያመጣ በሚችለው ጉዳት መካከል ያለ ትንቅንቅ የቆየ የሰነበተ ወደፊትም ምናልባት የሚቀጥል ነው። ያን የምትመለከቱበትን መንገድ ከዛሬዋ ኢትዮጵያ ችግሮች ጋር አዲሱ በመግቢያው በመንደርደሪያው ከጠቀሳቸው ፈጣን ተለዋዋጭ ሁኔታዎች ጋራ።

ምንም አይነት መረጃ ሊመጣ ይችላል ብሎ በሚጠብቅ አስተሳሰብና ና ያ መረጃ የመጣበትን ነገር ለማረጋገጥ በሚፈልግ ወይ በሚጣርበት መንገድ ላይ እስኪ፣ ይህን ፈታፈታ አድርገን ለመመልከት ሲሳያንተስ ምንትላለ።

በመካከላቸው የተፈጠረው ነገር ነው። ኢትዮጵያ ውስጥ ቀውሱን እያባባሰ ያለው ግን በእነሱ ለአመቱ ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመሳል ማለት አይደለም። በማናቸው ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴው እየገፋ መጥቷል። ትልቁ ነገር ይሄ የለውጥ እንቅስቃሴ ወደ አስፈላጊ አቅጣጫ እንዲሄድ እና ኢትዮጵያን ሁሉ በጋራ ተጠቃሚ የሚሆኑበት ሁኔታ እንዲፈጠር ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም ማድረግ የሚገባን ምክንያቱም መረጃውን መስጠት ብቻ ሳይሆን በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል ለዚህ ቅራኔ የሚያባብሱ ነገሮች ላይ እሱ

ሚኒስተር ነገር ግን እየሰራ መሆኑን እንደተጠበቀ ያለው ሁኔታም ይህም እንደሆነ ለማስታወስ ነው።

ቀደም ሲል ሲሳይም እንደጠቆምከው የተጀመረው እንቅስቃሴ ወደ አልተፈለገ አቅጣጫ እንዳይሄድ ጥንቃቄ የማድረጉ ነገር ነው። ኢትዮጵያ እንደ ሀገር የመቀጠሏ ነገር የሚያሳሰባቸው ጥቂት ሰዎች አይደሉም። ሕዝቡ ከዚህ ጭንቀት የሚወጣበትን መንገድ በማመላከት ሚዲያ ምን ሚና መጫወት አለበት የሚለውም ግምት ውስጥ እንዲገባ ያስፈልጋል። አበባ ወደ አንተ ልምጣ። ሁለት ነገር ነው እንግዲህ አንደኛ፣ የመጀመሪያው ጥያቄያችሁ በሶሻል ሚዲያ የሚገኙ መረጃዎችን እንደ ሶርስ ተጠቅሞ የማምጣቱን ነገር ምን ያህል ትጠነቀቁበታላችሁ የሚለው ቁልፍ ነገር ይመስለኛል ምክንያቱም

ዛሬ ስልክ ያለው ሁሉ ኢንተርኔት ላይ ስልኩ ከተያያዘለት እንዲያውም አንዳንዶቹ ከጋዜጠኛ ቀድመው እየተደረገ ያለውን ነገር እውነቱን በስልክ በቪዲዮ የሚያሰራችሁበትን ሁኔታ አለ። ሁሉ ነገር ውሸት ነው አንልም እና ኦፍኮርስ መለየት ያስፈልጋል። ሌላ ደግሞ ስሙን በሴት ቀይሮ የሰው ፎቶታበት ሁኔታ አይኖርም ግን

ምንድን ነው የምናደርገው? በሶሻል ሚዲያው በራሱ እኛም ተጠቃሚውን ነው፣ በሶሻል ሚዲያ ሰው እንዲያገኘን። አሁን አዲስ ምጽ እንደምታወቅ ከዋሽንግተን ነው የሚተላለፈው። የሬዲዮ ጣቢያችን ቨርጂኒያ፣ ሜሪላንድ፣ ዲሲን ነው የሚያካልለው። ግን ከዛ በላይ ያለው ሰው ዞሮ ዞሮ በሶሻል ሚዲያ በዌብሳይት ነው የሚከታተለን እኛንም እና ከሶሻል ሚዲያ የምናገኘው መረጃ ከማቅረብ ይልቅ ሶሻል ሚዲያውን ተጠቅመን የእኛን ፕሮግራም ማስተላለፍ ላይ በብዛት የምናተኩረው እንደዛ ነው። ይሄ ለውጥ

ይመጣል አይመጣም የሚለው ነገር የሚያከራክር አይመስለኝም። ለውጥ እንዲያውም በእኔ በኩል እየተደረገ ነው አይነኝ። ምክንያቱም ለውጡ የሚመጣው እንግዲህ ከአገዛዙ ጀምሮ ነው። አገዛዙ እኮ ህዝቡ ለውጥ እንደፈለገ አውቆ ሁላችንም ባንዴ ስርአቱንም ባንዴ እንደው ለውጡ አትበሉን እንጂ እያረምን ነው፣ እየተስተካከልን ነው፣ እየተከረከምን ነው፣ ሰው እያገለልን ነው፣ ሰው እየተካን እየተተካካን ነው፣ ብዙ ቃላትን በመጠቀም ለውጥ እየተደረገ መሆኑን እኮ እነሱ ነው እየነገሩ ነው ያሉት።

ጠያቂው ህዝብ ነው። ህዝብ ግን እየጠየቀ ያሉ ሁለንተናዊ ለውጥ ነው። እነሱ ሁለንተናዊ ነው የሚያዋጣንም ግን ጥቂት ለውጥ እናደርጋለን አይነት እዚህ እና እዛ። ያው ሁሌ እንደምትሰሙት የሚዲያ ሀላፊነት ምንድን ምንድነው? አንደኛ ህብረተሰቡ ሁለንተናዊ መቶ ፐርሰንት የመንግስት ለውጥ እንደሚፈልግ መንግስት ጆሮ ዳባ ልበስ ሊል አይችልም፣ ይገደዳል። ያ ለውጥ ግን ኢትዮጵያዊ ለውጥ እንዲሆን የሁሉንም ኢትዮጵያ የተሳትፎ ማሰማት ችግር የምንፈጥረው ሚዲያዎች ምንድነው ነው የምንፈልገውን ለውጥ

በህዝቡ ላይ የጫንበት እንደሆነ የህዝቡን የለውጥ ፍላጎት ያላስተጋባን እንደሆን እንግዲህ በሩዋንዳ የሰማነው ሌላም ሌላም የሰማነው ነገር ይፈጠራል። እና መጠንቀቅ ያለብን እውነቱን መናገር አለብን። ህዝቡ ለውጥ ፈልጓል። የሚተካ ነገር ግን ለጊዜ የታየ የለም። በየቦታው እየታገለ ያለ አለ። እርስ በርሱ አንዱ ከአንዱ ሀሳቡ የተጋጨ ነው። መደበቅ አያስፈልግም።

አንዱ ሊያመጣ የሚያስፈልገው ለውጥና አንዱ ሊያመጣ የሚያስበው ለውጥ የሚገናኝ አይደለም። እነዚህ ደግሞ ህዝቡን የሚመጣው አስፈራኝ የሚያስብሉት እነዚህ መሆናቸውንም መግለጽ ያስፈልጋል። ስለዚህ የማይቀረውን ለውጥ ወደ ጥሩ ለውጥ ለመውሰድ ደፍሮ በተቃዋሚውም በመንግስትም ያለውን አስጊና የሚያስፈራ ነገር ማጋለጥና ማቅረብ ያስፈልጋል። ስለዚህ ወደ ሰዓቱ ከመግባታችን በፊት ህዝቡና የህዝቡ ለውጥ ፍላጎት በጣም ጥሩ ደረጃ ላይ እንዲደርሱ

ሁሉንም ወገን በአይነ ቁራኛ በማየት በማረም በማስተካከል እውነቱን በማቅረብ ነው እንጂ ሚዲያው ለውጥ እንዲመጣ ስለፈለገ ብቻ የሚወደውን ድርጅት ትልቅ አድርጎ የሚያቀርብ ከሆነ ምናልባትም በዛ ድርጅት መምጣት ደግሞ የሚከፉ ወይም ተስፋችን አለቀልን የሚሉ ኢትዮጵያውያን ይኖራሉ። ሁሉም ድርጅት የሚያመጣው ለውጥ ኢትዮጵያ ይፈልገዋል ብዬ አልገምትም እና የሁሉንም ድምፅ ማሰማት ሚዲያው የመጀመሪያው ኃላፊነት ይመስለኛል።

ሌሎቻቸው ሀሳብ ካላቸው ጨምር። እሺ ዳንኤል፣ እሺ ሜይ ቢ አቃረቤ ዜግ ነበረ ምንድን ነው ተራማጅ የሆነ ወይ ደግሞ ጥሩ የሆነ ለለውጥ የሆኑ ሀይል ለፕሮግሬስ የሚሆኑ ፕሮግሬሲቭ የሆኑ ሰዎች የሉም ለማልከለለም በቪች ውስጥ እንደ ማንኛውም በኢህአዲግ ውስጥ በየፓርቲ ውስጥ ሊሆን በሌላም በመንግስት ማገር ውስጥ በሴክሪቲ ውስጥም ተራማጅ የሆነ ፕሬዚደንት እይታ ያላቸው ይኖራሉ። ዛሬ ላይ ከተስኮል

ወይ ደግሞ ነባራዊ ሁኔታውን ወይ ደግሞ ጨራሽ በፊት የነበረው አሰራር ላይ ተቸክለው ያዱ ይኖራሉ። ነገር ግን ምንድን ነው ይሄ የግለሰቦች እንግዲህ ሊበራላይዝ ማድረግ እንበለው ሞር ዲሞክራታይዝ ማድረግ ላይ ያላቸው አቲቱድ ነው፣ ፐርስፔክቲቭ ነው። ነገር ግን እንደ ቡድን ሀሳብ እኔ በኩል ብዙም አይታየኝም። አሁን እገሌ ጥሩ ነው እንትን ያለው እገሌ በእንደዚያ ያለ ሸልቤ ምን ሰማው ነገር አለ። ያው ለሬዲዮ አይሆንም እንጂ ነገር ግን

እንደ ግሩፕ የሆነ ሀሳብ አይዲያ ይዘህ ከሌላው ጋር እየተቀናቀን ሲሆን ነው የተሻለ የሚሆነው የነበረው። ወይ ደግሞ ቢያንስ ቢያንስ በዚህ የሚፈጠረው ለውጥ አንድ ነገር ያደረጋል የምለው እና ለጊዜው እዛ ላይ በተጨባጭ የሚታየኝ የለም። ስለዚህ ምን ለማለት ነው መሰረታዊ ለውጥ ሊመጣ አይችልም፣ ወይም ደግሞ ለዛ የሚሆን ቀናነት ወይም እይታ ያላቸው ሰዎች የሉም ለማለት ሳይሆን በዛ ዙሪያ ያጠነጠነ ፍትጊያ ወይም ሽኩቻ አላይ ነው

ነገር ግን የህዝቡ ግፊት እና አጠቃላይ ይሄ ውይይቱን ወይ ደግሞ ሁኔታዎች ራሱ ምንጊዜ እንግዲህ ለውጥ የሚመጣው ልክ እንደ እንትን በሚናጥበት ጊዜ ያሉት አስተላለፎች ይቀያየራሉ። አዲስ ነገር ለማሰብ ወይ ደግሞ አዲስ አስተያየት ሰጀሽን ለመስማት ክፍተት ይኖራል። ሶ ያ የሚፈጥረው ተስፋ አደርጋለሁ በጥገና የለውጥ መልኩ እንዲሁም የተወሰነ ክፍተት ሊገኝ ይችላል። አንድ ምሳሌ ለመጥቀስ የፕሮፖርሽናል ኢሌክሽን ሀሳብ ላይ ያለፈው ዓመት መጀመሪያ ላይ አልተገብቶ ነበረ።

ያለፈው ዓመት ወደ መጨረሻው አካባቢ ላይ ወይም አጋማሽ አካባቢ ላይ መልሶ ትተውት ነበር። አሁን መልሶ አንስተውታል። ወይ ደግሞ አቶ ውስጥ ነሐሴ መስከረም ጀምሮ በክልል በአካባቢ ምክር ቤቶች እንጂ በክልል ምክር ቤት ለማድረግ ስል ቃል አልገቡም ወይ ደግሞ እዛ ስነት ደረጃ ያልደረሱም። ስለዚህ ሁኔታዊ ተለዋዋጭነት ወይ ደግሞ እንደነፋሱ ሌሎጥ ያለ ተነሳሽነት ከፍ ማለትና ዝቅ ማለት ታዘባለሁ። መልካም ዳንኤል፣ ግፊቶቹ ያንጸባረቁት ነገር አይጠፋም የሚል ስሜት ያለው አነጋገር ነው መጨረሻ የተናገርከው።

የማህበረሰብም ሆነ መደበኛ መገናኛ ብዙሀን ሚናና ኃላፊነትንም ጭምር ስለሆነ እያየን ያለ ነው። የትኛውም አይነት ጠባይ ያለው መገናኛ ብዙሀን ይሁን የማህበራዊ መገናኛ ብዙሀንን ጨምሮ በምናስተላልፋቸው ምልክቶች ተጠያቂ መሆንንም ኃላፊነት መውሰድንም ይጨምራል። የዚህ ውይይታችን ትኩረትና በተለይ ደግሞ እንዲህ አሁን በኢትዮጵያ ውስጥ የሚታዩ ሁኔታዎች ባሉበት ውጥረት ባለበት ሲሳይ አንዷን የውይይት አረቀደም ብለህ መዛሃል የለውጥ ጥያቄዎቹን

መሰረት በቅጡ መመርመር የሁሉም አገር የሆነች ሁሉም ተጠቃሚ የምታደርግ አገር መኖር፣ ሌሎች የመብት ጥያቄዎች፣ ለምንድን ነው እነኚህ ሰላማዊ ሰልፎች፣ እንቅስቃሴዎች የኖሩት የህዝብ ጥያቄ ምንድን ነው ብሎ መጠየቅና ለዛ መልስ መስጠት፣ ግፊት ውስጥ በግድ መግባትም ሚኖራልና በገዢው ቡድን ውስጥ የሚገኙ ሀይል አሰላለፍን ዳንኤል የጠቀሰው እንዳለ ሆኖ አንተ የቴሌቪዥንና የሬዲዮ ፕሮግራሞችን ትሰራለህ ሲሳይ

በውይይቶች ውስጥ የመነጋገሪያ የትኩረት ርዕሶችን መምረጥን ጨምሮ የሚመረጡ አጀንዳዎች ላይ የሚናገሩ ሰዎች የሚመጡበትን ጨምሮ ቅድም ለተባለው ኃላፊነትን ለሚወስድ ነገር ግን በአገር ውስጥ ያለውን ሁኔታ የሚያንጸባርቅ ገጽ ያለው ፕሮግራም ለማዘጋጀት በምታደርገው ጥረት ውስጥ የመገናኛ ብዙሀኑ ሚና እንደ ቆመለት ዓላማ ከማስፈጸምም አንጻር

ተጨባጭ ለማድረግ ነው። ፕሮግራሞች ስታዘጋጅ ምን አይነት ነገሮች ላይ ትኩረት ታደርጋለ? በጣም አመሰግናለሁ አሉላ። እንግዲህ ያው እንዲህ አይነት በሚዲያ ውስጥ የሚሰራ ሰው በተለይም ደግሞ ፖለቲካው ያረጋበት ሀገር ውስጥ በአጠቃላይ ሙሉ በሙሉ ትኩረትን የለውጡ እንቅስቃሴ ዞሮ ዞሮ ሌላ ቀውስ እንዳይፈጠርና ሀገሪቱ ወደ አላስፈላጊ ሁኔታ ውስጥ እንዳትገባ ያው የመጠንቀቅ ኃላፊነት ሁላችንም አለብን። ከዛ አንጻር ይሰራል። ፕሮግራሞችን ከዛ አንጻር

የሚቃኙ ናቸው። ግን ኢትዮጵያ ውስጥ ያለው የለውጥ እንቅስቃሴ ደግሞ ለውጥ ፍላጎት የሆነ ችግር ያስከትላል ተብሎ ደግሞ ያለው ነገር እንዳለ ይቀጥል የሚል አይነት ተደርጎ እንዳይወሰድ ጥንቃቄ የሚያስፈልግ ነገር ይመስለኛል። በሌላም በኩል አሁን በተፈጠረው ሁኔታ ውስጥ እኔ ከህዋት ውጭ ያሉት ቀንዳ በቀሉ የሚለው ነገር ያለው መሬት ያለው ሁኔታ ብዙ የሚያንጸባርቅ አይመስለኝም። የህዝብ ግፊት አለ። ከህዝብ ግፊት ጋር ተያይዞ ምናልባት ድምጻቸውም አጉልቶ እያስም ይሆናል ሁልጊዜም በአዴን ሆዴድ ሄዴን የሚባሉት

አቅም አላቸው ተብሎ ደግሞ ቀና ብለ ለመታየት የሚሞክሩ በአስራ ዘጠኝ ዘጠና ሶስት ሰባት ክፍል ሞክታይተናል። አንዱ የህዋት ቡድን አይዟችሁ ብሎ ከጎናቸው ሲሰለፍ ብቻ ነው። ከዛ ውጭ መሆናቸውን በተጨባጭ ያየ ነው። ያ ማለት በዝቅተኛው በመካከል በመካከለኛው አካል ላይ ፍላጎት ያላቸውና የራሳቸውን አስተዋጽኦ ለማድረግ የሚፈልጉ ዛሬም እያደረጉ ያሉ ሰዎች እንዳሉ በመገንዘብ ጭምር ነው ይሄ አለ። በሌላ በኩል ኢትዮጵያ የለውጥ እንቅስቃሴ ምድረ በዳ ላይ አይደለም። በማናቸውም ሁኔታ ውስጥ ኢትዮጵያ ውስጥ አንድ ነገር ቢፈጠር ዝም ብሎ ሁሉ ነገር ይቆማል ማለት አይደለም። በተቻለ መጠን ይሄ

የዘር መስመር እየሄደ ነው። በየአካባቢው የጦር አበጋዝ ለመሆን የሚደረጉ እንቅስቃሴ እነሱ እንዳይኖሩ የሚደረገው ጥንቃቄ እንደተጠበቀ ሆነው ኢትዮጵያ ውስጥ ባለፉት ረዥም ዓመታት ውስጥ ኢትዮጵያን እንደ ሀገር ባለመቀበል በተለያየ መንገድ እየዋሳቸውን

ሀገር ለመመስረት ሲሄዱ የነበሩ ሀይሎች ጭምር በኢትዮጵያነት ዙሪያ የኢትዮጵያ የትኛውም ብሔረሰብ ችግር የሚፈታው በኢትዮጵያ አንድነት ጥላ ስር ነው ብለው መሰባሰብ የጀመሩበት፣ ከዛም ባሻገር ቁጥራቸው ይብዛም ይነስ ብረት ያነሱ ሀይሎችም የምናይበት አቅም ያላቸው ሰዎች በተጨባጭ በዚህ በትግል ውስጥ እየተሳተፉ ያሉበት ሁኔታ ነው። ስለዚህ እንዲህ አይነቱ ሁኔታ ባለበት ሁኔታ ውስጥ አንድ ነገር ሲመጣ ልክ ሁሉ ነገር ድበት ማጡ ይጠፋል የሚል ስጋት በግል የለኝም። እኔም የሚያሰጋኝ

እነዚህ በውሀት ዙሪያ የተሰባሰቡት ኃይሎች እነሱ በኩል አቅም ከተነሱ ሁሉም አንዱ መነሳት የሚችሉበት ሁኔታ እንዳለበት ብገነዘብም እንደዛ አይነት ሁኔታ ለሀገር አደጋ እንደሆነ እረዳለሁ። ከዛ ውጭ ግን በየትኛውም በአፍሪካ ውስጥ የቅርብ ጊዜ ታሪክም ብናይ የረዥም ጊዜ የወሰዱ እንቅስቃሴዎች አይደለም ለውጥ ሲያመጡ የነበረው። ወደ ላይቤሪያ አስራተኝ ሰማንያ ሶስት አካባቢ የእነ ሳሙኤል መሄድና የቻርለስ ቴለር መምጣት የሁለት አመት ጉዳይ ነው። የሩዋንዳ አርበኞች ግንባር ወደ ስልጣን ከመጣ በኋላ ነው እንግዲህ

ዛየር ወይ ኮንጎ ውስጥ ሁኔታዎች የነሞቡቱ ሴሴሴኮ ስልጣን ለማጣት የተገደዱበት ሁኔታ እናስታውሳለን። ራቅ ካልንም የነ ሚልተን ኦቦቴ ኡጋንዳው ስልጣን መምጣት በኋላ ምን ሙሴቬኒም ወደ ስልጣን የመጡበትን ነገር ስናይ ከታንዛኒያ ጋር ያለውን ነገር ያለ ይህን ማነሳው ምንድን ነው፣ ኢትዮጵያ ውስጥ ባለው ሁኔታ ፈቀድንም አልፈቀድንም፣ ኢትዮጵያ ያለው ተጨባጭ ሁኔታ እንደሚነግረን

የኢትዮጵያም ትግል ለማድረግ ምድረ በዳ ላይ አይደረግም። ይነሱ ሚዛን የሚደግፍም የሚያግዝ ሀገር ያለበት ሁኔታ መኖር ስለነበረበት ከኤርትራ የሚነሱ ኢትዮጵያ ውስጥ ለውጥ ማምጣት የሚንቀሳቀሱ ሀይሎች አሉ። ስለዚህ እነዚህ ሀይሎች ባሉበት እነዚህ ሀይሎች ደግሞ ከጠባብ ስብስብ ወደ ሰፊ ስብስብ እየሄዱ ባሉበት ሁኔታ ውስጥ ኢትዮጵያ ውስጥ አንድ ነገር ቢፈጠር ኢትዮጵያ ውስጥ ያለውን ነገር ለመለወጥ ሁሉ ነገሮችን

ቴክኦቨር ለማድረግ ብዙም የሚያስቸግር ነገር እንዳልሆነም በግል ይረዳለሁ። በአጠቃላይ ግን ስብስቡ ከዚህ ቀደም የሆነ ሀገር ለመንቀሳቀሱ አይሎች ለስም መጥቀስ ያስፈልጋል። ቀደም ሲል የኦሮሞ ነፃነት ግንባር መሪዎች የነበሩት እና አቶ ሌንጮ ለታ ዶክተር ዲማ ነጎ ኢትዮጵያ ሀገራዊ ንቅናቄ የሚባል ስብስብ ውስጥ ያሉት የኦሮሞ ዴሞክራሲያዊ ግንባር የሚባለውን ሲመሰርቱ

የኦሮሞ ሕዝብ ችግር በኢትዮጵያ ጥላ ስር ይፈታል በሚል ከዛም አልፎ አሁን ዛሬ የኦጋዴ ነጻ አውጪ ግንባር ሁሉ ስለ ኢትዮጵያዊነት መናገር የጀመረበት ነው እና ይሄን በጎ ነገር ማየትም አለበት። ዝም ብለህ ሁሉ ነገር ጨለማ ማድረገን መመልከቱ ተገቢ አይመስለኝም ለማለት ነው። መልካም አበበና፣ ብርሃን እንሰጣለን። የሚታየው ለውጥ ምንድን ነው ነው? አይ ቲንክ

በመጀመሪያ ደረጃ አሁን የሚታይ ለውጥ ምንድን ነው ከተባለ ከዘጠና ሰባት ምርጫ ወዲህም ሆነ ከዛ በፊት ተቃዋሚዎች ብዙ ጠያቂ ነበራቸው። ተደራጅተው ያቀርቡ ነበር። አገዛዟ አንድ የተሳካለት ነገር አለ። ጠያቂዎችና አደራጆችን በማሰር በመግደል ከሀገር እንዲሰደዱ በማድረግ ድርጅቶችን በማጥፋት ሊቀድብ ሞክሯል። ድርጅቶችና ህዝብ ተገናኝተው እንዳይለውጡት ለማድረግ ችሏል። በአደባባይ የወጣውንም ህዝብ

በእና አቶ መለስ ጊዜ ያው እንግዲህ በምርጫ ጠረፋት የተገደለውን ሰው አይተናል። እና የህዝቡና የተቃዋሚ ድርጅቶችን ግንኙነት ለመስበር ሙከራ አድርጓል። ተሳክቶለታል ብዬ ነው የማስበው። ለምን ብዙ ተቃዋሚ ድርጅቶችን አጥፍቷል። የድርጅት መሪዎች ተሰደዋል፣ ታስረዋል፣ አንዳንዶች ተገድለዋል። ችግር የሆነበት አሁን ምንድን ነው? ያን ጥያቄ ያለ ድርጅት ህዝብ ይዞት ተነሳ

በየቦታው ህዝቡ ድርጅቶች እና የድርጅት መሪዎች ይሉት የነበረውን ጥያቄ በሚሊዮን የሚቆጠር ሰው ይዞት መጣ። ዛሬ እንግዲህ ሚሊዮን ሰው እንደ አንድ ሰው ማሰር አልተቻለም። ሚሊዮን ሰው እንደ አንድ ሰው መግደል አልተቻለም። እና መፍትሔ ብለው የሚያመጡት የውስጥ ክርክር እነሱን ደግሞ እየለያያቸው መሆኑን እያየን ነው። ሀሳቡ ያልተደመጠለት ሪዛይን ያደርጋል፣ ወር ከስራ ይባረራል፣ ወይም በጥሮታ ተገለል ይባላል። እንግዲህ የህዝቡን ጥያቄ እንመልሳለን የሚሉት ነገር እርስ በርስን እንዳላስማማቸው ይቻላል። ቅድም እንዳልኩት

አዶንቲክ ኦዲድ እና ባአዴን ደቡብ ህዝቦችም የሚናቁበት ጊዜ አልመሰለኝም። እነዚህ ድርጅቶች በራሳቸው በየአካባቢያቸውን ያለውን መልስ እኛም መመለስ አለብን፣ አካባቢያችንም የእውነት ከሆነ እኛ ማስተዳደር አለብን። የራሱ ራሱ ጥያቄ ነው። ኢህአዴግ የሚባለው ድርጅት ትፔሌፍ ነው። ትፔሌፍ ሰምቶት የማያውቀውን እያየ ነው። እና በእኔ እምነት ካሁን በኋላ ለውጥ የማይቀር ቢሆንም ለውጡ ግን ህዝብን በያዘ ሀይል ይጠናቀቃል። እንግዲህ ተቃዋሚዎች ነፍስ ዘርተው ርሰርስ መካዋንትን ማለታቸውን ትተው

ጥርት ያለ አጀንዳ ይዘው ከህዝብ ጋር ከወያኔ በፊት ቀድመው ከተቆራኙና ህዝብን ይዘው መለወጥ ከቻሉ የተቃዋሚዎችና የህዝብ ህብረት ለውጥ ያመጣል። ይሄ ካልሆነ የግድ ህዝብ መነሳቱ አይቀርም። ቲፒኤልኤፎች ተሰንጥቀው እንግዲህ ግማሾች ውጭ እዳው ነው፣ ግማሾች ራሳቸውን ለማዳን ከህዝብ ጋር ከተቆራኙ ፕሮባብሊ አጠቃላይ ለውጥ የሚያመጣ ነገር ማድረግ የቻሉ የቲፒኤልኤፍ አባላትም አድቫንቴጁን ሊመቱበት ይችላሉ። እና በእኔ ግምት ለውጥ የማይቀር መሆኑን ባይም

የሚመጣው ለውጥ ግን በየትኛው ነው ብሎ ለመናገር የሚያስቸግር ሁኔታ ነው ያለው። ይሄ ሲባል ለውጥ እንዲመጣ እየታገሉ ያሉ ተቃዋሚ ድርጅቶች የሉ ማለት አይደለም። አሉ። የማይካደው መኖራቸውን መካድ እንደማይቻለው ሁሉ

ዝብርርቅ ያሉና ከህዝቡ ጋር በጣም በጠነከረ ሁኔታ ያልተገናኙ መሆናቸውን ደግሞ መካድ አይቻልም። ስለዚህ ይሄ የተቃዋሚዎች ችግር ይመስለኛል። ተቃዋሚዎች ሳይቀደሙ መቅደም መቻል አለባቸው። የደከሙበት፣ የታሰሩበት፣ የተገረፉበት ጉዳይ ነው። እርስ በርስ ይቅር ተባብለው ተቻችለው ከህብረተሰቡ ጋር ቀድመው የሚቆራኙበት ነገር ካልመጣ ፕሮባብሊ የመጨረሻ ካርዱ ለቲፒኤልኤፍ

ተሰነጣጥቀውም ቢሆን ህዝቡን ከጎናቸው የሚያደርጉበት አንድ አጀንዳ ማምጣት ነው። ለምሳሌ ዝም ብሎ የቅዠት ምሳሌ መስጠት ይቻል። ኢትዮጵያዊነት የሚለውን ህብረተሰቡን የሚወደውን ሀሳብ ቲፒኤልኤፍ የመሸከም አቅም የፈጠረ እንደሆነ አይ፣ መቼም በፖለቲካ አይቻል የሚባል ነገር ያለ አይመስለኝም። የሆነ ነገር ሊሆን ይችላል እና ሳማው ኢትዮጵያ የሆነው

እንዲሁም የኢትዮጵያ አሁን ምንሰጋላት ኢትዮጵያ ትፈረካከሳለች፣ እርስ በርስ ሲገዳደላል፣ ህዝቡ አደጋ ይመጣል ምንለውን ፍራቻ የሚመክቱ ሀይሎች ሆነው የመታየት እድል ያጋጠማቸው እንደሆነ ምናልባት በድሉ ተጠቃሚ የሚሆኑበትም ሁኔታ ይመጣል እና ስለዚህ እኔ ለውጥ መምጣቱ ይታየኛል። የለውጡ ሁኔታ ግን ማንኛው ወገን ቀድሞ ህዝብን ከጎኑ ያደርጋል ነው። ህዝብ እንደሆነ ለሀገሩና ለነጻነቱ ሟች ነው፣ እየሞተ ነው። ለውጥ ፈልጓል። ኢትዮጵያዊ ለውጥ ነው እየፈለገ ያለው። እዚህ ላይ አንድ መረሳት የሌለበት

ሀያ ስድስት ዓመት ያሳለፍ ነው። ይሄ የዚህ ብሔር እንቅስቃሴ የዛ ብሔር እንቅስቃሴ የዚህ ብሔር እንቅስቃሴ ህዝብ እኮ እንዳልፈለገው ደጋግሞ አሳይቶናል። ጎንደር ላይ የሆነውን ወለጋ የሆነውን አሁን ትናንትና የራሳቸው ፔሌፍ ያደርጉትም ሁለት መቶ ቢሆኑ የኦሮሞ አካባቢ ወጣቶች ጣና ያለውን እንትን እናርማለን ብሎ መሄድ መነጣጠል የማይቻል መሆኑን እያሳዩን ነው። ስለዚህ እኔ በእኔ ግምት የሚመጣው ለውጥ የሚወሰነው የትኛው ወገን ቀድሞ ህዝብን ከጎኑ ያደርጋል ነው እንጂ አብረሀ በዚህ ላይ ማይቀር ነገር ነው አልተናገርክም

ክቡራትና ክቡራን አድማጮች ይህ ውይይት አላበቃም። በሌላ ክፍለ ጊዜ ይዘን እንመለሳለን። ተከታዩን ክፍል አሁን፣ የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሶሎሞን አባተ። የዓለማችን ግለት ከዕለት ወደ ዕለት እየጨመረ እንዲሄድ የሚያደርጉት ሙቀት አማቂ ጋዞች ወይም ግሪን ሃውስ ጋስስ ይባላሉ። በከባቢ አየር ውስጥ

አሁን ያሉበት መጠን በስምንት መቶ ሺህ ዓመታት ታይቶ የማይታወቅ መሆኑን የዓለም ሚቴዎሮሎጂ ኤጀንሲ አስታውቋል። ድርጅቱ ባወጣው ዓመታዊ የሙቀት አማቂ ጋዞች ልቀትና መጠን ሪፖርቱ ላይ እየታየ ያለውን ሁኔታ የማንቂያ ደወል እያሰማ ነው ብሎታል። በመጪው ሳምንት ውስጥ ቦን

ጀርመን የሚሰበሰበው የአየር ንብረት ለውጥ ድርድር ጉባኤ ምናልባት በዚህ ከሚነሱት ጉዳዮች ዋነኛው ይኸው የሙቀት አማቂ ጋዞች መጠንና ቁጥጥር ሳይሆን አይቀርም። የዓለምን ግለት ለመግታት ዛሬውኑ ቆፍጣና እርምጃዎች ካልተወሰዱ ሁኔታው ከእጅ እየወጣ መዘዙም የበረታና ለመቀልበስም ማጣፊያው የሚያጥረን ጊዜ ከፊታችን ተደቅኗል ብሏል። የዓለም ሚቴዎሮሎጂ ድርጅት ባለፈው ዓመት የተመዘገበው በከባቢ አየር ውስጥ ያለው የሙቀት አማቂ ጋዞች መጠን በተለይ

የካርቦን ዳይኦክሳይድ ክምችት ከዚያ በፊት ታይቶ የማይታወቅ እጅግ ያሻቀበ ጣሪያ ይነካ መሆኑን የሚቴዎሮሎጂ ድርጅቱ አስረግጦ ተናግሯል።

ከኢንዱስትሪው አብዮት በፊት ከነበረው የካርቦን ዳይኦክሳይድ ክምችት በአንድ መቶ አርባ አምስት ከመቶ የላቀ ነው። ዛሬ አካባቢያችንን አፍኖ ሊያጠፋ የተጠራቀመው አውዳሚ ጋዝ የአየር ንብረታችንን ስርዓት ፍጹም አዲስ ወደሆነ ይዘት ሊቀይርና ታይቶ በማይታወቅ ሁኔታም ሊያናጋ የሚችል አደገኛ መንገድ ላይ ነን ብሏል ድርጅቱ ደጋግሞ በሚያሰማው የኡኡታ ድምፅ

ይህ ስጋት ወደፊት ይመጣል ብለን የምንጠብቀው አይደለም ብለዋል። የዓለም ሜቴዎሮሎጂ ድርጅት ዋና ጸሐፊ ፔቴሪ ታላስ ጄኔቫ በሚገኘው ጽሕፈት ቤታቸው ለባልደረባዬ ሊሳሽ ላይን በሰጡት ቃል ሁኔታዎቹ፣ አደጋዎቹ ዛሬ እየተፈጠሩ ናቸው ብለዋል። ተመራማሪዎቹ ላለፉት ስምንት መቶ ሺህ ዓመታት እየተፈጠረ ያለውን የካርቦን ዳይኦክሳይድ የመጠራቀም ሂደት በተከታታይ እያስተዋሉ ማጥናታቸውንም አመልክተዋል። ታላስ

ታላስ በዚሁ መግለጫቸው በቀደሙ ዓመታት የተፈጠሩትን ክስተቶች በብዙ እጅ አልፈን ሄደናል ብለዋል። ለምድራችንም ተጨማሪ ኃይል እየሰጠነን ከአየር ጠባይ ጋር የተያያዙ መጠንና ድግግሞሻቸው እየሰፋ የመጣ የተፈጥሮ አደጋዎችን እያየንን።

በእንዲህ አይነት አደጋዎች ምክንያት የሚፈጠሩት የምጣኔ ሀብት ውድመትና ቀውስ ከሺ ዘጠኝ መቶ ሰማንያዎቹ ዓመታት ወዲህ ባለው ጊዜ ውስጥ ብቻ በሶስት እጥፍ መጨመሩን ተናግረዋል ታላስ። ይህ ደግሞ የአየር ንብረት ለውጥ መዘዝ ነው።

ሪፖርቱ እንደሚለው ግለቱን ከሚፈጥሩት ጋዞች ስድሳ ከመቶውን ድርሻ የሚይዘው ካርቦን ዳይኦክሳይድ ሲሆን እጅግ ለገዘፈው የሙቀት አማቂ ጋዞች የከባቢ አየር ውስጥ ክምችት ዋነኞቹ ምክንያቶች የሰው ልጅ የዕለት ተዕለት ክንዋኔዎችና የተፈጥሮዊቱ የራሷም የመለዋወጥ ዑደት ናቸው።

በመሆኑም ይላሉ የሚቲዎሮሎጂ ድርጅቱ መሪ ታህላስ፣ ካርቦን ዳይኦክሳይድና ሌሎቹንም ጎጂ ወይም በካይ ጋዞች ማምረትና መልቀቅን ዛሬውኑ ካልቆረጥን በመጪዎቹ ሰማንያ ዓመታት ውስጥ አለማችን እጅግ የከበደ አደጋ ላይ ትወድቃለች። የኤሌክትሪክና መንታ ኃይል ምንጭ መጠቀም የሚችሉ ተሽከርካሪዎችን ምርት ማፋጠንን ጨምሮ የታዳሽ ኢነርጂ ስርዓቶችና የማመላለሻ መዋቅሮችን በአዲስ ሁኔታ የመገንባት ሐሳብ አለምን ለማዳን አማራጭ የሌለው መሆኑን ታህላስ መክረዋል።

እነዚህ በካይ ጋዞችን የመልቀቅ አቅማቸው ዝቅተኛ የሆነ ቴክኖሎጂዎችን መፍጠርና ማስፋፋት የምድርን ግለት ቀንሶ የተሻለ ዓለም ለመጪ ትውልዶች ማቆየት ያስችላል። በፔቴሪ ታላስ መልእክት

ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ እየተቃረበ ነው። እስቲ በቀረችን ጊዜ ከታሪክ ማህደር አንዳንድ ትውስታዎችን እናምጣ። ልክ የዛሬ ሰማንያ ሰባት ዓመት ዛሬ ራስ ተፈሪ መኮንን ዘውድ ደፍተው ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሆኑ። በሰሎሞናዊው የኢትዮጵያ ሥርወ መንግሥት ሁለት መቶ ሃያ አምስተኛው ንጉሥ ሆኑ።

የዛሬ 495 ዓመት በዚህ ሰሞን አምባሰል ላይ በተካሄደ ጦርነት የአጼ ልብነ ድንግል ሰራዊት የግራኝ ከግራኝ መሐመድ ወይም የኢማም አህመድ ኢብን ኢብራሂም አልጋዚ ጦር ጋር ባደረገው ግጥሚያ ድል ተነሳ እና መላ ደቡብ ኢትዮጵያ የያኔዋ ማለት ነው በግራኝ መሐመድ ቁጥጥር ስር ወደቀች።

ዛሬ የዩናይትድ ስቴትስ ሳንቲም ተመንዝሯል። በኢትዮጵያ ሚቴዎሮሎጂ ትንበያ መሠረት ነገ የአዲስ አበባ ከፍተኛ ሙቀቷ 24 ዝቅተኛው

አስር ዲግሪ ሴልሽስ እንደሚሆን ተተንብዮአል እናመሰግናለን ስለ መረጃው ሶሎሞን የተከበራቸው አድማጮች የሐሙስ ምሽት ፕሮግራማችን በዚሁ ይጠናቀቃል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጂት ታየነን አብራችሁን ስለ ቆያችሁ እናመሰግናለን ቀጥሎ የትግርኛ ዝግጅት ይቀርባል በእኛ በኩል ሰላም በደህና